is በአንዳንድ አገሮች ያሉ የሰላምና የጸጥታ ጉዳዮች አሳሳቢ መሆናቸውን ቀጥለዋል ሲሉ የአፍሪካ ሕብረት ኮሚሽን ሊቀመንበር ተናገሩ። ይሄም ሆኖ በአህጉሪቱ ተስፋ ሰጪ ሁኔታዎች መኖራቸውን በሕብረቱ የመሪዎች ጉባኤ መክፈቻ ላይ የተናገሩት የኮሚሽኑ ሊቀመንበር ሙሳ ፋኪ አስረድተዋል። ሌላው በጉባኤው መክፈቻ ላይ የተናገሩት የፍልስጤም አስተዳደር ፕሬዚዳንት ሙሐመድ አባስ ከእስራኤል ሰላም ለማምጣት በፕሬዚዳንት ትራምፕ የቀረበው የሰላም ሀሳብ ተስፋ ሰጪ ነው ብለዋል። እስክንድር ፍሬው። it's a run in ዛሬ በአዲስ አበባው ዋና ጽህፈት ቤት የመሰብሰቢያ አዳራሽ የተጀመረው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ እንደተለመደው ያለፉት ወራት ክንውኖች፣ ስኬቶችና አሳሳቢ ሁኔታዎች የተዳሰሱበት ነው። ከተናጋሪዎቹ አንዱ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ በአስተርጓሚ በሚደመጠው ንግግራቸው ከጠቀሷቸው አሳሳቢ ሁኔታዎች መካከልም በአንዳንድ ሀገራት ያለው ግጭትና ውጥረት ይገኝበታል። የሰላምና የጸጥታ ጉዳዮች በከፍተኛ ደረጃ አሳሳቢ መሆናቸውን ቀጥለዋል። በሱዳን፣ በሶማሊያ፣ በሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ፣ በጅቡቲና በኤርትራ መካከል ያለው ውጥረት የተሞላበት ግንኙነት፣ አሸባሪነት በሚታይባት ማሊ ያለው የሰላም ስምምነትን ተግባር ላይ ለመያዝ ለማዋል በተያዘው ጥረት የተከሰተው አስቸጋሪ ሁኔታ፣ ዲሞክራሲያዊ ሪፐብሊክ ኮንጎ፣ ብሩንዲና ጊኒ ቢሳውን በመሳሰሉ የአፍሪካ ሀገሮች ያሉት የፖለቲካ ሁኔታዎች አሳሳቢነታቸው በስፋት ይንጸባረቃል። ለእነዚህ አሳሳቢ ግጭቶችና ሁኔታዎች እልባት ከመስጠት አንጻር የአካባቢው ሀገራት ሚናቸውን በሚወጡበት ሁኔታ ላይ መተኮሩንም ነው የኮሚሽኑ ሊቀመንበር የተናገሩት። እነኚህን ግጭቶች ከመፍታት አንጻር በመከላከልና ሊሆን በሚችለው ነገር ላይ የማተኮሩ ላይ ወስንናል። ክልላዊ የሆኑ ቡድኖችና ስልቶች ከሚመለከታቸው የአፍሪቃ ህብረት አካላት ጋር በመሆን ጥረታቸውን ከፍ እንዲያደርጉ ጥሪ በማድረግ በሁሉም የአፍሪካ ህብረት የመሪዎች ጉባኤዎች ላይ ተጋባዥ እንግዶች መገኘታቸው ንግግርም ማድረጋቸው የተለመደ ነው። ከዛሬ ተናጋሪዎች አንዱ ደግሞ የፍልስጤም አስተዳደር ፕሬዚዳንት ማህሙድ አባስ ነበሩ። በፍልስጤምና በእስራኤል መካከል ሰላም ለማምጣት በፕሬዚዳንት ትራምፕ የተጀመረው ጥረት ተስፋ የሚሰጥ መሆኑን በአስተርጓሚ በሚደመጠው ንግግራቸው አብራርተዋል። በፕሬዚዳንት ትራምፕ እና በአስተዳደራቸው ሊያሻሸው በሚካሄደው የጅምር ጥረት ሳቢያ በፍልስጤምና በእስራኤል መካከል ሰላምን ለማውረድ አዲስ የተስፋ ብርሃን ፈንጥቋል። ይህ ወቅታዊ ተግባር ነው። በዋይትሀውስና በቤተልሔም ከፕሬዝዳንት ትራምፕ ጋር በነበረን ውይይት ያለንን ሙሉ ዝግጁነት ለፕሬዝዳንት ትራምፕ አረጋግጠናል። በእኛና በእስራኤል መካከል ጎን ለጎን የሚኖሩ ሁለት አገሮችንና መንግስታትን መሰረት ያደረገ ታሪካዊ ስምምነት ለመፈረም ዝግጁ መሆናችንን በመግለጽ ለዚህ የሰላም እቅድ እስራኤል ያላትን ሀሳብ እየጠበቅን ነው። በአካባቢውና በዓለም ደረጃም ሽብርተኝነትን ለመዋጋት በሚያደርጉት ጥረት አጋር መሆናችንንም ለፕሬዝዳንት ትራምፕ አረጋግጠናል። ሀያ ዘጠነኛው የአፍሪካ ሕብረት የመሪዎች ጉባኤ በነገ ውለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ